ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 28 2011 ዓ ም ስርጭታችን ጀመረ። ዘመናዊነት ማለት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባውስ መቼ ነው? እነዳኛቸው ወርቁ፣ መስዋዕት ገብረ እግዚአብሔር፣ ተስፋዬ ገሰሰ፣ አባተ መኩሪያ እነዚህ ሁሉ አንድ ላይ ነበሩ አይደለም እና ከጸጋዬ ገብረ መድህን እነኝ ሁሉ ደግሞ ሞናርኪን ብዙ ያልተቀበሉ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የሚሰሩት ዘመናዊ ኪነ ጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ ታትሞ የወጣው መጽሐፍ ደራሲ ዶክተር ኤልሳቤጥ ወልደ ጊዮርጊስ ጋር የተደረገ ቃለ መጠየቅ ይዘናል። ፕሮዲውሰሩ ንጉሡ ታምሬ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ፣ አድማጮቻችን ዜናውን ማነብላችሁ አዳነች ፍስሀዬ ነኝ። በቅርቡ በአማራ ክልል ኦሮሞ ብሔረሰብ ዞን በደረሰ ግጭት ህይወታቸውን ያጡ ዜጎች መኖራቸውን በማውገዝ በደሴ ከተማ ከትናንት ጀምሮ የተቃውሞ ሰልፍ ሲካሄድ ቆይቷል። የከተማዋ ትራንስፖርቴሽን፣ የንግድ እንቅስቃሴ ተስተጓጉሏል። አገልግሎት ሰጪ ተቋማትም ተዘግተዋል። የደሴው ዘጋቢያችን መስፍን አራጌ ዝርዝር ዘገባ ልኮልናል። በኦሮሞ ብሔረሰብ አስተዳደር ዞን ሰሞኑን በደረሰው ግጭት የሰው ህይወት መጥፋቱን ተከትሎ ደሴ ከተማ በውጥረት ውላለች። በግጭቱ ህይወታቸውን ካጡት የጸጥታ አካላት የአንዱ የቀብር ስነ ስርዓት በደሴ መድኃኔ ዓለም ቤተ ክርስቲያን ከተካሄደ በኋላ ቁጥራቸው በርካታ የሆነ የከተማ ነዋሪዎች ድርጊቱን በማውገዝ ተቃውሟቸውን አሰምተዋል። እኛም የአባቶቻችን ልጆች ነን በገዛ ሀገራችን ሞት መጣ። ልንታረድ አይገባንም፣ ልንሞት አይገባንም። እንዲህ አይነቱ ድርጊት የተፈጸመው በብሔር በተደራጁ ጽንፈኛ ቡድኖች ነው ይላሉ አስተያየት ሰጪዎች። ይህ ግጭት ከመድረሱ በፊት በደሴ ከተማ አለመረጋጋትን ለመፍጠር የተለያዩ ሙከራዎች ሲደረጉ መቆየታቸውንም ይናገራሉ። ኦነግና ኦነግ መሰሎች ደሴ ከተማ ነበረ ረብሻ ለማንሳት የፈለጉት በሃይማኖት ዙሪያ መጀመሪያ በክርስትና ና በእስልምና ባልሆነ ነገር አድርገው አጋይተው እነሱ የራሳቸውን ሴራ ለመስራት ሲሉ በተቻለ አቅም ያው ህዝበ ህብረተሰቡ በመንቃቱ እዚያ ያለውን ነገሮችን ተቆጠሮታል። ግን እሳት ሊነድ ነው፣ ደሴና በከሚሴ አካባቢ ከተለያየ ከኦሮሚያ ክልል ከለቀምት ከሌላ ቦታ መጥተው እዛ ተሰግዝገው፣ ስለዚህ ችግር ሊፈጥሩ ነውና ሊነቃ ይገባል ተብሎ ላሉት በሙሉ ተነግሯቸዋል። በሰራዊቱ ላይ እንዲህ አይነት ጉዳት ደርሶ የክልሉ መንግስት ዝምታን በመምረጡ ቅሬታ አድሮብናል ይላሉ። የወንድሞቻችን ደም ፈሶ መቅረት ስለሌለበት ይሄ ወጣት አሁንም ሆ ብሎ ከሚሄዱ በፊት በአፋጣኝ በሚዲያ መልስ ሊሰጠን ይገባል። አማራ እየሞተ ሰላምን እየሰጣቸው ነው። ከዚህ በኋላ ሙቷል ሙቷል ዳግም መሞት አይገባም ባልተቀበለ ሰው ደግሞ መድኃኒቱ ው መልስ መስጠት ነው። ዛሬ በክልሉ ምክትል ርዕሰ መስተዳደር አቶ ምግባሩ ከበደ የሚመራ ቡድን የከተማዋን ነዋሪ ለማነጋገር ሞክሯል። በተለይ ወጣቶች አለመረጋጋቱ ወደ ከፋ ደረጃ እንዳይሸጋገር በማድረግ የተወጡትን ኃላፊነት አድንቀዋል። ህይወታቸውን ላጡት የሰራዊቱ አባላትም የተሰማቸውን ጥልቅ አዘን ገልጸዋል። የዚህን አካባቢ ጸጥታ ህይወት ገብረው ዋጋ ከፍለው ህዝቡ ሰላማዊ ሆኖ እንዲውል እንዲያድር የጀመርነው ትግል ሳይደናቀፍ ዋጋ እየተከፈለበትም ወደፊት እንዲራመድ ያደረጉ የጸጥታ ኃይሎችና ወንድሞቻችንን ዛሬ ብናጣቸው ስማቸው በአማራ ትግል ውስጥ ለዘላለም ይኖራል። የክልሉ መንግስት፣ ለቤተሰቦቻቸው እንዲሁም ለትግል አጋሮቻቸው ለመላ ህዝቡ መጽናናቱን ይመኛል። በድርጊቱ ተሳታፊ ናቸው የሚባሉ አካላትም በህግ ተጠያቂ እንደሚሆኑ ጠቅሰዋል። ኦሮሞ ብሔረሰብ ዞን ውስጥ መሽጎ ወንድሞቻችንን ያስጨፈጨፈም የጨፈጨፈም ቡድን በህግ መጠየቅ ይኖርበታል። የክልሉ መንግስት የሚጠማደቃ አኳያ እንዳናቃናል የኦሮሞ ነጻ አውጪ ግንባር ኦነግ ስራ አስፈጻሚና ቃል አቀባይ አቶ ቶሌራ አደባን በስልክ አናግሬያቸው ነበር። የኦሮሞ ነጻነት ግንባር በዛ አካባቢ ምንም ሰራዊት አልነበረውም፣ አሁንም የለውም። ይሄ የኦነግ ሰራዊት ነው የሚባለው ነገር ህዝቦችን በህዝቡ ላይ ለማነሳሳት የተጠቀሙበት ዘዴ ነው እንጂ ምንም አይነት ማስረጃም የለውም፣ ተጨባጭም አይደለም። በዛም ላይም ደግሞ የክልሉ አስተዳዳሪ በህዝብና በዛ አካባቢ በተገኘው ኃይል መካከል የተነሳ ግጭት መሆኑን አረጋግጧል። አካባቢው ለረጅም ጊዜ የዘለቀ አብሮነት፣ ኢትዮጵያዊነት እሴት ጎልቶ የሚንጸባረቅበት ቦታ ነበረ። ከቅርብ ጊዜያት ወዲህ አለመረጋጋቶች እየተስተዋሉ ነው። የዚህ አለመረጋጋት ምንጭ ምንድን ነው ብለው ያስባሉ እርስዎ? እንግዲህ እንደሚታወቀው በዛ አካባቢ በተለይ በኦሮሞዎች በሰፈሩበት አካባቢ ከአማራ ጋር ይሄ ነው የሚባል ግጭት ሲከሰት አልነበረም። ቢኖርም ከአፋር ጋር ነበር። ይሄ ደግሞ ከአለው ከግጦሽ እና ከውሃ ፍለጋ ጋር በተገናኘ የሚነሱ ግጭቶች ነበሩ። እነዚህ እና የመሳሰሉ ግጭቶች ደግሞ በሀገር ሽማግሌዎች ቁጭ ብለው ተወያይቶ በሰላማዊ መንገድ የሚፈቱበት ሁኔታ ነበር ሲስተዋል የቆየው። ነገር ግን ይህ ሁኔታ አሁን መልኩን ቀወጅሮ የፖለቲካ መልክ እየያዘ መጣ። በኦነግ አመለካከት የህዝቦች መብት እንዲከበር እኩልነት፣ ፍትህ፣ ነጻነት እንዳይኖር የማይሹ ወገኖች እና በዚህ ለውጥ ደግሞ ተጠቃሚ ያልሆኑ ወይንም ደግሞ ይሄ ለውጥ ይጎዳናል ብሎ የሚያስቡ ሰዎች የሚያቀጣጥሉት ግጭት ነው እንጂ በህዝቡ መካከል ይህ ነው የሚባል ችግር ኖሮ አይደለም። በዘመናት አንድ ሆኖ የኖረ ህዝብ እርስ በርሱ ወደ ደም አፋሳሽ ችግር እንዳይሸጋገር የእርስዎ ድርጅት ይሄንን ችግር በመፍታት ደረጃ ምን ሚና ተጠቅመዋል። ምንጊዜም ቢሆን የኦሮሞ ነጻነት ግንባር ህዝብን በህዝብ ላይ ቀስቅሶ አያውቅም። ሲዋጋ የነበረው ስርዓትን ነው። የስርዓት ለውጥ እንዲኖር ነው ሲታገል የነበረው። አሁንም ቢሆን ወደፊት ህዝቦችን አፋቅሮ አዋዶ በወንድማማችነት በኩልነት ሊያኖራቸው የሚችለው የዲሞክራሲ ስርዓት ግንባታ በቀጣይነት ሲራመን ነው። አሁንም ቢሆን ከህዝቦች ጋር በሰላማዊ መንገድ በኩልነት እንዲኖር ነው የምናስተምረው የህዝብም ጥ ያላቻ መኖር እንደሌለበት ነው። በይሄንበት ሁሉ እያሰማር ነው ያለ ነው። ከተማዋ የወትሮ መረጋጋት ርቋት ብሏል። ወደ ሰሜን እና ደቡብ የሚያስወጡ መንገዶች ተዘግተው ተሽከርካሪዎች ይህ ዘገባ እስከ ተጠናከረበት እስከ ምሽቱ አስራ ሁለት ሰዓት ድረስ መንቀሳቀስ አይችሉም። ወደ ከተማዋ መግባትም ሆነ ከከተማ መውጣት የቻሉት አምቡላንሶች ብቻ ናቸው። አገልግሎት ሰጪ ተቋማትም ተዘግተው ውለዋል። በተመሳሳይ ሁኔታ ዛሬ በኮምቦልቻ ከተማ በርካታ አገልግሎት ሰጪ ተቋማት የተዘጉ ሲሆን የትራንስፖርት አገልግሎት ባለመኖሩ ከደሴ ኮምቦልቻ ሀያ ኪሎ ኪሎ ሜትር በግራቸው ለመጓዝ የተገደዱ መኖራቸውን አጫውተውኛል። ለዘመናት ተከባብሮ የመኖር ሴት በጎለበተበት ሰዎች በእምነታቸው በማይመዘኑበት በዘራቸው በማይፈረጁበት ወሎ አካባቢ አለመረጋጋትን ለመፍጠር የሚደረጉ ሴራዎች እንዲከሽፉ መንግስት፣ የሃይማኖት አባቶችና ተጽዕኖ ፈጣሪ ግለሰቦች በትጋት መስራት ይገባቸዋል ነው የተባለው። ህገ ወጦችንም በህግ መጠየቅ ሊለመድ ይገባል ሲሉ ተደምጠዋል። በተቃውሞ ትይንቱ ምንም አይነት ጉዳት አለመድረሱን ለማረጋገጥ ችያለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። መስፍን አድራጌን ለዘገባው እናመሰግናለን። ዛሬ ካርቱም ላይ ከወጡት በብዙ ሺህ የሚቆጠሩ የተቃውሞ ሰልፈኞች መካከል ብዙዎቹ ወደ ዋናው ወታደራዊ ጽህፈት ቤት ተጠግተዋል። ከአራት ወራት ከሚጠጋ ጊዜ በፊት ህዝባዊ ተቃውሞ ከተነሳበት ጊዜ አንስቶ የተቃውሞ ሰልፈኞች ወደ ወታደራዊ ጽህፈት ቤት ሲጠጉ ለመጀመሪያ ጊዜ ነው። ዋናው ወታደራዊ ጽህፈት ቤት የሚገኘው በፕሬዚደንት ዑመር አልባሽር መኖሪያ ቤት አጠገብ ነው። መዳኒ በተባለችው የሱዳን ማዕከላዊ ምስራቅ ከተማ የተቃውሞ ሰልፈኞች ወደ ወታደራዊ ህንፃ መጠጋታቸውን ኤኤፍፒ የፈረንሳይ የዜና አገልግሎት ዘግቧል። ሱዳን ውስጥ ህዝባዊ ተቃውሞ የጀመረው ባለፈው ታህሳስ ወር ሲሆን የተቃውሞ ሰልፈኞቹ የፕሬዝደንት አልባሽርን መንግስት የሚከሱት የምግብና የነዳጅ ዘይት ዋጋ መናርን እንዲሁም የውጭ ምንዛሪ እጥረትን አስከተለ በሚሉት የኢኮኖሚ አስተዳደር ጉድለት ነው። በሊቢያ መዲና ትሪፖሊ አካባቢ ትላንት ውጊያ ተነስቷል። ውጊያው የተነሳው የተባበሩት መንግስታት ድርጅት ዋና ጸሐፊ ለሶስት ቀናት ለሚጠጋ ጊዜ ሊቢያ ቆይተው ከተመለሱ በኋላ ነው። በሊቢያው ቆይታቸው ግጭት እንዲቆም ጥሪ አድርገው ነበር። ከሊቢያ የምወጣው በከባድ የስጋት ስሜት ነው ሲሉ ዋናው ጸሐፊ አንቶኒዮ ጉተሬሽ ስጋታቸውን ገልጸው ነበር። ነገር ግን አሁንም ቢሆን በትሪፖሊና አካባቢዋ ደም የሚያፋስስ ግጭት እንዲወገድ ተስፋ አደርጋሉ ብለው ነበር። ኩዜስታን በተባለው በደቡባዊ ምዕራብ ኢራን የሚገኝ ክፍለ ሀገር በደረሰው የጎርፍ መጥለቅለቅ ምክንያት ሰዎች ከስድስት ተጨማሪ ከተሞች እንዲወጡ ባለሥልጣኖች አዘዋል። የክፍለ ሀገሩ አስተዳዳሪ ሆላመሬዛ ሻሪያቲ ትልቅና ወጣት ወንዶች በከተማዎቹ ቆይተው ጎርፍን ለማስወጣት ጎርፍ መከላከያ ግንቦችን በመስራት ተግባር እንዲረዱ ጠይቀዋል። ጎርፍ መጥለቅለቅ የጎርፍ መጥለቅለቁ አራት መቶ ሺህ የሚሆኑ ሰዎችን አደጋ ላይ መጣሉን የአገር አስተዳደር ሚኒስትር አብዶሬዛ ራህማኒ ፋዚል በቴሌቪዥን ተናግረዋል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 28 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም እንደ ቅርብ ጊዜው የበረራ ቁጥር ኢቲ ሦስት ዜሮ ሁለት አደጋ ባለ ዱብ ዕዳ የሚወዷቸውን ላጡ ቤተሰቦችና ለልጆች ብቻም ሳይሆን ለሥራ ባልደረቦቻቸውም ምን ዓይነት የሥነ ልቦና ምክር አገልግሎት ሊያገኙ ይገባል? ጠቀሜታውስ ምን ያህል ነው? ለምሳሌ እናት ከሆነች ተለየች፣ ያንቺ ናት፣ ይህን ትወድ ነበር፣ ይህን እንዲ ሚስተኝላት ትፈልግ ነበር የጠንካራ ልጅ ምስለተኝላክ እንደተፈኪያት የመሳሰሉት ነገር ልጆቹን የበለጠ ወደፊት ጠንክረው ለእናታቸው ለአባታቸው ምክት ወይም ማስታወሻ እንዲሆኑ ማጠናከሩ ላይ አስተማሪዎችም የቅርብ ሰዎችም እዛ ላይ መስራት ይኖርባቸዋል። የአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የሥነ አእምሮ ትምህርት መምህሩ ፕሮፌሰር መስፍን አርአያ ናቸው የሰማችኋቸው። ይዘናቸዋል በዚህ ምሽት። አሁን ወደ መጀመሪያው ዝግጅት እናልፋለን። ዘመናዊነት በኢትዮጵያ ዘመናዊነት ምን ማለት ነው? አፍሪካውያን ዘመናዊነትን እንዴት ነው የሚተረጉሙት? ዘመናዊነት ወደ ኢትዮጵያ የገባው መቼ ነው? ሞደርን አርት ኢን ኢትዮጵያ ወይንም ዘመናዊ ኪነጥበብ በኢትዮጵያ በሚል ርዕስ በኦሃዮ ዩኒቨርሲቲ ፕሬስ አንድ መጽሐፍ ታትሟል። ደራሲዋ ዶክተር ኤልሳቤጥ ወልደ ጊዮርጊስ ናቸው። መለስካቸው አመሀ በዘመናዊነት ጥያቄዎችና በአዲሱ መጽሐፋቸው አንዳንድ ይዘቶች ላይ አነጋግሯቸው ነበር። ውጭ ሀገር ያውም ደግሞ ያኔ ፓሪዚያን አቫንጋርድ በሚባልበት በነ ፒካሶ ጊዜ የተማረ ሲመጣ ግን የሚሠራው የሚሰራው የነበረው ላንድስኬፕ ስኬፕ ና ይሄ ኢሮፕያን ማስተርስ የሚሏቸው እነሱን የሚሰራው የነበረው አገኘሁም ፋሽኔት የሚያደርገው የሚያደረገው እዚህ ስላሴንም ሰርቷል። አገኘሁ እና ንጉሰ ነገስቱ እንደዚህ ኮሚሽን ያደርጓቸዋል። በዛው ልክ ግን የራሳቸውን ስራ ደግሞ የሰሩ ነበር እነ አሁን ያገኘ እንግዳ ሰልፍ ፖርትሬት እዛ ውስጥ ያስቀመጡ የሚገርም ነው። ስለዚህ በዛ መልኩ ነው ሁለቱን የመረጥኳቸው። አርባና ሀምሳዎቹ ላይ የነበሩ አርቲስቶች ለንጉሰ ነገስቱም እሺ ያሉ ለራሳቸውም ስራ አሻል እና የኢትዮጵያን እንግዲህ ያኔ ለውጥ ሊጀምር በሚመጣ ስልሳ ነው እንግዲህ ያለው ኩዴታ ከስለሳው ሰው በፊት የነበሩ አርቲስቶች ይሄ አምቢቨለንት እንምለዋል። አምቢቨለንት ምንድን አምቢቨለንት? ሪሌሽንሽፕ ያለየ ሪሌሽንሽፕ ከሞናርኪ ጋር ከንጉሰ ነገስቱ ጋር የሚጀምረው ይመስለኛል ባገኘው እንግዳ ስራዎች፣ በብላቴን ጌታ ማላፍ ስራዎች ለዚያ ነው የመረጥኳቸው። ከዛ ለምን ከዛ በኋላ ያሉ አርቲስቶች እርግጥ አፈወርቅ ተክሌ ይመጣል በኋላ። ግን አፈወርቅ ተክሌ የተለየ አርቲስት ነበር ከሌሎቹ። አንደኛ ከንጉሠ ነገሥቱ ጋር የቀረበ አርቲስት ነበር። ሌሎቹ በዛ ጊዜ የነበሩት ለምሳሌ አፈወርቅ ትንሽ አነስ ያሉ ማለት ገብረክርስቶስ ደስታ፣ እስክንድር በጎሲያን ነው ቴዎድሮስ ጽጌ፣ ማርቆስ ብዙ ነበሩ፣ እንደ ኃይለ ስላሴ ብዙ ነበሩ። በዚያ ጊዜ እነሱ ደግሞ ከንጉሰ ነገስት ጋር ሌላ ከንጉሰ ነገስት አይዲዮሎጂ ጋር የተለየ አመለካከት የነበራቸው ናቸው። እነሱ ንጉሰ ነገስት ያን እንግዲህ ከስልሳዎቹ ኢንቴሌክቹዋልስ ጋር አብረው ጓደኛ የነበሩ ናቸው። እነኝህ ሰዎች እነኝህ የጠራኋቸው አርቲስቶች እነዳኛቸው ወርቁ፣ ስብሐት ገብረ እግዚአብሔር፣ ተስፋዬ ገሰሰ አባተ መኩሪያ እነዚህ ሁሉ አንድ ላይ ነበሩ። አይደለም እና ፀጋዬ ገብረ መድህን እነዚህ ሁሉ ደግሞ ሞናርኪን ብዙ ያልተቀበሉ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የሚሰሩት። በተለይ ገብረ ክርስቶስ የተለየ ስራ ነበር የሚሰራ እና ስነ ጽሁፍ ጸሐፊዎችም ዮሐንስ አድማሱ በዚያ ጊዜ ነው የወጡት እንግዲህ እና የተለዩ ነበሩ። እነ አፈወርቅ ከንጉሰ ነገስቱም ጋር እንትል ነበረው። ክሎስ መስም ነበረው ሁለተኛ የሚሰራቸውም ስራ በዛ ጊዜ የሚሰራቸው ስራ ይሄ ሃይፐር ሪሊስቲክ የሚሉት በጣም በቃ ስልክ ማስዋብ እና ረዣዥም ነገሮች በቃ ኤሎንጌትድ የሆኑ ነገሮች ነበር የሚሰራው እና ከእነኚህ ስራዎች ጋር በጣም የተለየ ነበር። ስለዚህ ብዙ ያልነካሁት እኔ እንትን ብዬ ሳይሆን፣ ሳልወደው ቀርቼ ሳይሆን ብቻ እነኚህ ናቸው ሞር ታሪኬን የሚተርኩልኝ በማለት ነው እኔ የምፈልገውን ታሪክ ከሴቶች ተዋንያን መካከል ጎልቶ የሚታየው እነማን ናቸው? ሴቶች ተዋንያን ጎልቶ አያቁም እዚህ ሀገር ውስጥ ነገር ግን እኔም ሴት ስለሆንክ ማለት ነው። አንደኛ የጻፍኩት ማሳወቅም የምፈልገው ይሄ መጽሐፍ የጻፍኩት ከሴትነት የመነጨ ንዴት ልበል፣ ንዴት አለ። በቃ ንዴት ለምሳሌ እዚህ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት የነበረኝ መጥፎ ጊዜ ነበር ብዙ ጊዜ ኮርስ ሰርቻለሁ ብዙ ግን፣ ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነበር እና ይህንን መጽሐፍም የተመለከትኩት ከዛ ንዴት፣ ኤክስክሉዥን ማን ነው መገለል፣ ምንድን ነው በሚለው ነው በቃ ያየሁት፣ ማን ነው የተገለለው እዚህ ታሪክ ውስጥ በሚል ነው ያየሁት እና ያ ሴትነት ስላስገለለኝ ማለት ነው እና የተገለለውን ታሪክ ነው ያወጣሁት። የጀመና ታሪክ የኢንቴሌክቹዋል ስትሪ በቃ ተገሎ ይሄ የሰሜኑ ታሪክ ገኖ የኖረው ሌላውን እንዴት እንዳደረገ እንዲ እንዲህ አይነት ነገር ነው የተመለከትኩት እና ከሴትነት አንጻር ነጫ። ስለዚህ እዚህ መጽሐፍ ውስጥ ሴቶች ይገባሉ ብዬ ነው ብንትን በቃለ በዲተርሚኔሽን ወይ በመወሰን የገባሁት እንጂ ሴቶች እዚህ የስነ ጥበብ የኪነ ጥበብም ሆነ የስነ ጽሁፍ ገብተው አያውቁም ታሪክ ውስጥ። እና ሁሉ ጊዜ ማርጅናላጅ ነው፣ ከታች ሆነው ነው የሚታዩት። እና በደስታ ሀጎስ ነው የጀመርኩት። ደስታ ሀጎስ እንግዲህ ለምንድን ነው ስልሳዎቹን ሲገልጽ ደስታ ሀጎስን አትገልጻችል። መቼም ግን አትገለጽም፣ ማንም አይገልጻትም። አንደኛ የገብረ ክርስቶስ ደስታ ግርፍ ናት ተብሎ ነው በቃ ዲስሚስድ የምትሆነው። ማለት የገብረ ክርስቶስ ደስታ ኢንፍሉንስ ያደረጋቸው ብዙ አርቲስቶች አሉ። እሷን ብቻ አይደለም። ለምንድን ነው እሷ ሴቷ ተመርጣ የገብረ ክርስቶስ ደስታን ስራ ብቻ ነው የምትሰራው የሚባለው? ይህ ትክክል አይደለም። እና ደስታ ሀጎስ በ14 ዓመቷ ነው የገባችው አርቲክል አ ከዛ በኋላ እንድች በዛ ጊዜ እንግዲህ ሴት ልጅ ቮኬሽናል ትምህርት ትማር በምትባልበት ጊዜ ስቴኖግራፈር ወር ታይፒስት ትሁን በምትባልበት ጊዜ እቺ ሴትዮ መሻ እንትን ኪነ ጥበብ ስዕል መርጣ ገባች። ደፋር ናት። ራሷ ይሄን ሁሉ ጊዜ መቀመጠት ከበእነኝህ አይነት ትረካዎች መካከል ይህን ሁሉ ተቀምጣ ብቻ ሳይሆን ትሰራለች። አሁንም በቃ እሷም መርጫ ያለው ደስታ ሀጎስን እንግዲህ በጀም በየዘመኑ አንድ አንድ ነው የመረጠ። ከዛ መጥቼ ስልሳዎቹ ውስጥ ብዙም ስላልነበረ፣ ሰባዎቹ እንግዲህ ወደ የደርግ ጊዜ ከበደች ተክለአብ ዘጠኝ ዓመት ሶማሌ ውስጥ የታሰረች በጣም ስመንትኗ ስዕሏ በጣም የሚገርም አይነት በጣም ጭምር ናት፣ እና ጓደኛዬም ነበረች ደግሞ በዘጠናዎቹ ውስጥ ስነጥበብ አለም ውስጥ ያስተዋወቀችኝ እሷ ናት። አላቅም ሰው አላቅም ነበር እዚያ አካባቢ እና በጣም ማደንቃት ሰዓሊ ናት። ከዚያ በስርዓት ሽባባው አሁን ያለች አስተማሪ ናት እና በጣም እሷን በጣም የማደንቃት። በጣም በጣም ውብ የሆኑ ነገሮች የሚሰራ ሴትነት ላይ የሚሰራ ሴቶች ብዙ ጊዜ ሴቶች ሁን ቀይራለች። ስራን ሴቶች ላይ ነው የምትሰራው እሷ። ብስራት ሽባ በሁለቱም መርጭ ያለ በደርግ ጊዜ። ከዛ የኮንቴምፖራሪ ምላቸው አሁን ያለች ዘመናዊን፣ ሁለት ሄለንዘሩ እና ምህረት ከበደ ሄለንዘሩ በጣም የሚገርም ስራ ይሄ በልማት መልክ ከቅዱስ ሴፍ ዮሴፍ መቃብር መንገድ ስራ ለምን እንትን ለማስቀጠል አስክሬን አውጡ ሰብሉ እናቷ ከ15 ዓመት በኋላ የእናቷን አጽም ማውጣት ነበረባት። ከዛ እዛ እዛ መቃብር ውስጥ ነው የሰራችው ይሄንን ፐርፎርመንስ ተገንዛ ምን ብላ እንደገና የ እንደገና ሞት እንደገና ደግሞ አስታውሰው እንደገና አጽማውት ተሌላ ቦታ ስትቀብር ከ15 ዓመት በኋላ ያለውን እሱን የሰራችሁ እዛ ገብታ መቃብር ውስጥ ገብታ ያደረገችው የሚገርም አይነት ፐርፎርመንስ ነበር። እሷን እና ምህረት ከበደ ፖቲክ ጃዝ የሚሉት በራስ ሆቴል የሚካሄደው የእሱ ፈል መስራች የሆነች እሷን ሁለቱን እንትን ያልኩት ና በየእነ አርቲስቶች ሴቶች አርቲስቶች ብዙ አያወጡም እዚህ ሀገር ውስጥ ግን እነሱን በደንብ ተንተኛቸዋለሁ ማለት ነው። ከዶክተር ኤልሳቤት ወልደጊዮርጊስ ጋር የነበረን ውይይት ከዚህም በእጅጉ የሰፋ ነው። ለጊዜያቸው ያለን ምስጋና ከልብ ነው። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውንና ዶክተር ኤልሳቤጥ ወልደ ጊዮርጊስን እኔም ወደ ተከታዩ ቅንብር እናልፋለን። የኢቲ 302 ቦይንግ ማክስ 8 አደጋና የሥነ ልቦና ጫናው እንደ ቅርብ ጊዜው የበረራ ቁጥር ኢቲ 302 አደጋ ባለ ዱብ ዕዳ የሚወዷቸውን ላጡ ቤተሰቦችና ለልጆች ብቻም ሳይሆን ለሥራ ባልደረቦቻቸውም ምን ዐይነት የሥነ ልቦና ምክር አገልግሎት ሊያገኙ ይገባል? ጠቀሜታውስ ምን ያህል ነው? የቤተሰብ ፕሮግራሟ ቆንጅት ታየና የሐኪሙን ይጠይቁ አዘጋጅ አሉላ ከበደ፣ አንድ ላይ ሆነው ከባለሙያ ጋር ያደረጉት ቆይታ ዛሬም ይቀጥላል። በሐዘንና በድንጋጤ የተጎዱ ልጆች ሐዘናቸውን አዋቂ ሰው በሚይዝበት መንገድ እንደማይይዙና የተለየ ትኩረትና እንክብካቤ እንደሚያስፈልጋቸው ባለሙያዊ ይመክራሉ። ታዳጊ ወጣቶች ደግሞ ከዚያ የተለየ ትኩረት ይሻሉ ብለዋል። ሙያዊ ምክሩን የሚሰጡልን አዘውትረው የአድማጭ ጥያቄዎችን የሚያስተናግዱልን የአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የሥነ አእምሮ ትምህርት መምህሩ ፕሮፌሰር መስፍን አርአያ ናቸው። ፕሮፌሰር መስፍን የጉዳቱን አይነቶች አካላዊና ስነቦናውን ገልጠዋል በእድሜ ደረጃም ሊለያዩ የሚችሉ ጉዳዮችን አነሳስተዋል። ቀናት ሰነባብተው የሚመጡ ምልክቶችን ይልቁንም ደግሞ ከባለሙያ ውጪ ባለ ሁኔታ ውስጥ ሰዎች ይጋፈጣሉና በቤተሰብ ውስጥ ልጆቻቸውን ያጡ ወላጆች፣ ወላጆቻቸውን ያጡ ልጆች ሊያደርጓቸው የሚችሉ ሌሎች አብረዋቸው ያሉም ደግሞ በጥንቃቄ ሊያዩቸው የሚገቡ ነገሮች የትኞቹ ይሆኑ? እንግዲህ በጣም ጥንቃቄ ማድረግ የሚገባው ሕጻናትና ወጣቶች ሀዘናቸውን የሚያወጡበት መንገድ ከአዋቂዎቹ ይለያል። ምክንያቱም ሕጻናት እንደየእድሜያቸው ነው ሀዘናቸውን የሚያወጡት። አዋቂዎች ድብርት ውስጥ ቢገቡ፣ ከፍተኛ ሀዘን ውስጥ ቢገቡ ስሜታቸውን መግለጽ ይችላሉ። ወይም ደግሞ ቀደም እንዳልኩት የራሳቸው የሆነ ጠንካራ የሆነ የኮፒንግ መካኒዝም ወይም ችግራቸውን የሚወጡበት ጠንካራ የሆነ መንገድ በእድሜ ብዛት ስላዳበሩ ወደ ሀይማኖት ሊሄዱ ይችላሉ። ወደ ፈጣሪያቸው ሊሄዱ ይችላሉ። በትክክል በሚገባ ሊሰሉ ይችላሉ እና የተለያየ መንገድ ሊጠቀሙ ይችላሉ። ህጻናት ግን ያንን ገና ስላላዳበሩ በጣም በጣም በቀላሉ ተጎጂዎች ይሆናል። ሬት አድርገው በሚገልጹ ታያቁ። አንዳንድ ዘመናዊ የሆነ ወላጆች እናትሽ ወይም አባትህ ወደ እግዚአብሔር ጋር ሄደዋል ሲሏቸው እግዚአብሔር ጋር መሄድ የሚለውን ነገር በትክክል ላይረዱ ይችላሉ። እግዚአብሔር ጋ ከተሄደ እግዚአብሔር ጋር ሄደ ሰው መቼ ነው መለሱ? አዋቂ እግዚአብሔር ጋር የሄደ ሰው በመንፈስ መለስ እንደሆን ነው እንጂ በአካል ምናልባት፣ ተፍሳሜት ምናልባት ምትል ህይወት ላይ ወይም ወደ መንግስተ ሰማያት የመሳሰለውን ነገር አዋቂ ልረዳው ይችላል። በኋላ ላይ መገናኘት ሊኖር ለምችል በየእምነቱ። ለህፃናት ግን በዚህ አይነቱ ነገር መቀበል በጣም ከባድ ነው እና ዝይብ ነው ያደርጋሉ፣ ይዳፍቃሉ። መቼ ነው ማ እንግዲህ ከእግዚአብሔር ዘንድ መልካመት ነ የሚለው ነገር በጣም ሊጎዳቸው ይችላል። እንደ አይነቱ በጎዳቸው ቁጥር አካላዊ ና ስነ ልቦናዊ ሆኑ ጎጂ የሆኑ ምልክቶች ሊያሳዩ ይችላሉ። አካላዊ ማለት ሴሊከችች ይችላሉ፣ ምግብ ፍላጎታቸው ሊጠፋ ይችላል፣ ልፋቸው ሊረበሽ ይችላል። ስነ ልቦናዊ ትምህርት ላይ ትኩረት መስጠት ፎከስ ማድረግ አቅማቸው ሊቀምስ ይችላል መጫወት ሊቀበስ ይችላሉ። አመመኝ ሊያበዙ ይችላሉ እና እነሱ ድብርትን ወይም ሌሎችም አንዛይቲ የመሳሰለው ከፍተኛ የሆነ ውጥረትን የመግለጽ አቅማቸው በጣም ደካማ ስለሆነ በእንዲህ እንዲህ አይነት ምልክቶች ሊያሳዩ ይችላሉ እና ያ ደግሞ ትምህርታቸው ላይ፣ ከጓደኞቻቸው ከመሰሎቻቸው ጋር ያለው ግንኙነት ላይ ከፍተኛ የሆነ አሉታዊ የሆኑ ምልክቶች ሊያሳዩ ይችላል እና በተለይ ስለ ሞት ያላቸውን እውቀት በጣም በጥንቃቄ መያዝና በጥንቃቄ ማስረዳት በጥንቃቄ ደግሞ ቀርቦ የተመዩትን ሰው ፍቅር በተወሰነ ደረጃ ለመተካት መሞከር በጣም አስፈላጊ ነው የሚሆነው እና በተለይ ልጆች እንዲህ አይነት እጦት ወይም ሎስ ሲደርስባቸው የቅርብ ሰዎቻቸው ያጡትን ሰው ለመተካት በተቻለ መጠን መሞከር ይገባቸዋል። ለዚህ ነው ለነሱ የተለየ ትኩረት ያስፈልጋቸዋል። ፕሮፌሰር መስፍን እንግዲህ በዚህ በአውሮፕላኑ አደጋ ከሞቱት መካከል ህጻናት ልጆች ያሏቸው በትምህርት ቤት አካባቢስ ምን አይነት ጥንቃቄ ነው ሊደረግላቸው የሚችለው? መምህራን ጓደኞቻቸው እንዴት ነው መያዝ ያለባቸው? ለእንደዚህ አይነት ጉዳት የተጋለጡ ልጆች እንዳስተዋልኩት አንዳንድ ቤተሰቦች እንደዚህ አይነት ለውስ ወይም እጦት፣ የሚወዱትን ሰው ማጣት የሚከሰትበት ጊዜ በተለይ በልጆች ይገልጹላቸዋል እናት ከሆነች የመባት ከሆነ የሞተው ይገልጹላቸዋል። ለምሳሌ በተቀደም የኢትዮጵያ አየር መንገድ አውሮፕላን ላይ በደረሰው አደጋ የሞቱ ወገኖቻችን የቀብር ስነ ስርዓት ነበር። በዚያ አይነቱ የቀብር ስነ ስርዓት በጣም ወሳኝ ነው። ምክንያቱም ልጆችን እንደ የእድሜያቸው እዛ ቦታ ላይ ተገኝተዋል አይተዋል እና መቀበር ምን እንደሆነ በሚገባቸው ቋንቋ መነገር ይኖርባቸዋል። መረጃት ይኖርባቸዋል። ምንም ሳይዋሽ፣ ምክንያቱም ግልጽ ሆኖ መነገር አለባቸው። እናትሽ እዚህ ቦታ ሄዳለች ትመለሳለች ሳይሆን እንደዚህ ሞት ማለት ይሄ ነው በሚል ትክክለኛውን በትክክለኛ በነሱ ቋንቋ ሊነገራቸው ይገባል። እና በተለይ እንደዚህ የለቅሶ ቦታውን፣ የቀብር ቦታውን ስነ ስርዓቱን እንዲያው ማድረጉ በጣም ተገቢ ነው። ካልፈለጉ ደግሞ መገደድም የለባቸው። አንዳንድ ጊዜ የፈረንጁን ባህል ወደ ኢትዮጵያ ስናመጣው ግዴታዎች የሚታዩባቸው ሁኔታዎች ይኖራሉ። ና እንደዛ በእርግጥ መደረግ የለበትም። እንደ ልጆቹ ከፈለጉ አዎ፣ እንደዚህ ነው እና ተገኙ ብሎ ከተገኙ በጣም ጥሩ ነው። እንግዲህ ይህን ይህን ከተደረገ በኋላ ልጆቹ፣ በእኛ ባህል በተለይ የከንፈር መምጠት ነገር አለ። እንኳን ሰው ሞቶ ቀርቶ አንድ ሰው አንድ ጣት ተቆርጦ እንትን ቢል ሰዎች የሚያሳየት ከንፈር መምጠት የበለጠ ያሳምማል። ና እንደዚህ አይነቱ ላይ በጣም ጥንቃቄ ማድረግ ያስፈልጋል። ከንፈር መምጠት ሳይሆን ወይም ልጆቹን ሳይሆን ማልቀስ ሳይሆን ወይም ደግሞ ልጆቹን የበለጠ ማባባት ሳይሆን ልጆቹ እንዲጠነክሩ ለምሳሌ እናት ከሆነች የተለየች አንቺ ናት ይህን ትወድ ነበር ይህን እንዲልተኝላት ትፈልግ ነበር የጠንካራ ልጅ ልተኝላት እንድትጠኪያት የመሳሰሉት ነገር ልጆቹን የበለጠ ወደፊት ጠንክረው ለእናታቸው ወይም ለአባታቸው ምትክ ወይም መስታወት ወይም መታወሻ ወይም ማስታወሻ እንዲሆኑ ማጠናከሩ ላይ አስተማሪዎችን፣ የቅርብ ሰዎችን እዛ ላይ መስራት ይኖርባቸዋል። ይህ እንግዲህ ህጻናት ነው። ከህፃናት ደግሞ በላይ ወጣቶች ይኖራሉ። በተለይ ቲኔጀርስ የምንላቸው፣ እሱ ደግሞ አደገኛ እድሜ ነው ይህኛው። የጉርምስናው እድሜ ደግሞ ሽግግር እድሜ ስለሆነ በሽግግር እድሜ ላይ ሽግር እድሜ የምንለው በዚህ ዘመን ከአስራ አንድ ጀምሮ እስከ አስራ ስድስት ከአስራ ሰባት ያለው ነው። በእንደዚህ አይነት እድሜ ደግሞ የሚወዷቸውን ላጡ ወጣቶች ደግሞ የበለጠ ጥንቃቄ መደረግ ይኖርበታል። ምክንያቱም ምኞቹ ደግሞ ወይ አዋቂ አትያቸው ወይ ህፃን አትያቸው። ህፃን እንዳትያቸው በአካል አድገዋል፣ አዋቂ እንዳትያቸው ደግሞ ገና ልጆች ህፃናት ናቸው። ስለዚህ ሽግግር እድሜ ላይ ያሉ ልጆች ለብዙ ነገር ተጋላጭ ናቸው። በተለይ ጭንቀትና ውጥረት ላይ በሚደርሱበት ጊዜ ቶሎ ተስፋ ይቆርታሉ፣ ቶሎ ራሳቸው ላይ አደጋ የመፍጠር ሁኔታ ሊታይባቸው ይችላል። ከዚህ በላይ ደግሞ ሀዘናቸው መቋቋሚያ ሌላ ሌላ መንገዶች ሌላ ሌላ ማስታገሻ ብለው የሚገቡበት ነገር መጨረሻ ላይ ለማከምም አደጋች ይሆናል። ስለዚህ ምን ወጣቶች ደግሞ በተለይ በዛው በወጣትነት እድሜ ባሉበት ሁኔታ ደግሞ የራሳቸው የሆነ እነሱ ላይ ትኩረት የሚያደርግ የምክክር አገልግሎት ወይም ካውንስሊንግ አገልግሎት ሊያገኝ ይገባል። በተለይ ደግሞ ልጆች ትምህርት ቤትም ቢሆን የራሳቸውን ስሜት የሚያወጡበት ስላለ ያ ደግሞ ሰዋ ልጅ ላይ ጉዳት ሊፈጥር ስለሚችል እንዲያም ሲል መገለል ሊያመጣ ስለሚችል አስተማሪዎች ልዩ ትኩረት መስጠት አለባቸው። ምክንያቱም በዙሪያ ያሉ የሟች ልጅ በደረሰበት ጉዳት ምክንያት እዚ አካባቢ ያሉ ህጻናት የሚናገሯቸውና የሚያሳያቸው የፍቅር እንጂ የዛ ተቃራኒ እንዳይሆን ከባድ የሆነ ጥንቃቄ ማድረግ ይኖርባቸዋል። ፕሮፌሰር መስፍን ወደ አዋቂዎቹና ወደ ልጆቹ እየተመላለስን ነው አዋቂዎቹን የሚመለከት ጥያቄ ላስከትል። እርስዎ በሙያው በኢትዮጵያ አየር መንገድ በሕክምና ውስጥም ያገለግላሉ የአእምሮ ሕክምና አገልግሎቶችንም በሕክምናው ረገድ ይሰጣሉና ይበልጡን በቀጥታ የኢትዮጵያ አየር መንገድ ሰዎችን የሚመለከት ጉዳይም እንደመኖሩ ቀደም ብለን እንዳነሳ ነው በሰንበቻውን ያነጋገርናቸው የሙያ ባልደረቦቻቸው ሳይቀር በየዕለት እለት ስራዎቻቸው ጋር በመያያዙ ያ ሁኔታ የፈጠረባቸውን ስሜት በተወሰነ ደረጃ ያጋሩበትም አጋጣሚ ያለና በቀጥታ ባለሙያዎች የሚሰጥም እንደዚህ ቀደም ብለን እንዳነሳ ነው ያለ የሙያ አገልግሎት ቀርቦ ይሆን ሀሳቡ ይኖር ይሆን ሌሎችም እንዲህ በተቋማት ደረጃ በቀጥታ ሲደርሱ የሚደረጉ ነገሮች በሌላው ዓለም እንደምናውቀው እንዲያ አስደንጋጭ ሲሆን ደግሞ የተለየ ትኩረት የሚሰጠዋልና በዚህ ረገድ የታዘቡት ያዩት የተደረገ ነገር ይኖር ይሆን? ፕሮፌሰር መስፍን አርአያን እንደዚሁም ባልደረቦቼን ቆንጂትና አሉላን አመሰግናለሁ። ወደ ተከታዩ ቅንብር እናልፋለን ስለ ኒፕሲ ሐስል ነገ በሎስ አንጀለስ መታሰቢያ ይካሄዳል። ባለፈው እሁድ ሎስ አንጀለስ ውስጥ የተገደለው ራፐር ኒፕሲ ሐስል ወይም ኤርሚያስ አስገዶም ነገ ሊደረግ ስለ ታሰበው የዝክር ሥርዓትና በሕይወቱ ማን እንደነበር በሎስ አንጀለስ የኤርትራ ማኅበረሰብ መሪዎች ይናገራሉ። ዳንኤል አርጋው ወያይቷቸዋል። በቅድሚያ እንግዶችን ስለ ጊዜያችሁ ከልብ አመሰግናለሁ። ስማችሁንና ነዋሪነታችሁንም እንዲሁም በሎስ አንጀለስ የኤርትራ ማህበረሰባዊ አገልግሎት በኩል ያላችሁን የስራ ድርሻ ብታስተዋውቁኝ። እሺ፣ ጥሩ። እኔ ስሜ አምባሳደር ብርሃኔ ይባላል። ነዋሪነቴ ሎስ አንጀለስ ሆኖ ሎስ አንጀለስ ውስጥ የሚገኘው የኤርትራ ባህላዊና ሲቪካዊ ማህበር እንደ ኃላፊ ሆነኝ እያገለግለው በተጨማሪ ደግሞ የኮንስላዊ ጉዳዮች ወይም ኮንስላር አፌርስ ሊዘን ነኝ። በጣም አመሰግናለሁ ዳንኤል። እኔ ዶክተር ቢኒያም ዘራ እባላለሁ እዚሁ ሎስ አንጀለስ ከተማ ነው የምናውረው። በሎስ አንጀለስ የኤርትራዊ ማህበረሰብ እንደ ጸሀፊ ሆኜ አገለግላለሁ። ኤርትራዊ አሜሪካዊ የራፕ ሙዚቃ አቀንቃኝ ኒፕሲ ሀስል ባሳለፍነው እሑድ የዛሬ ሳምንት በስድስት ጥይት ተመቶ መገደሉ ይታወሳል። ይህን የሀዘን ዜና ከተሰማበት ቅጽበት አንስቶ በመላው አለም የሚገኙ የሙዚቃ አፍቃሪዎቹ ዘንድ but has an የኤርትራ ኮሚኒቲ ማዕከል በሎስ አንጀለስ የዚሁን ድንቅ የሙዚቃ ባለሙያ ህልፈተ ህይወት በተመለከተ ምን ይላል? ከአምባሳጀር ብርሃን ልጀምር። እኛም የተሰማን ሐዘን ጥልቅ ነው። በጣም በጣም የሚያሳዝንና ደግሞ እሱ ደግሞ አንድ ራዕይና ህልም ያለው ሰው በመሆኑ እኛም ብቻ ሳይሆን ያደገበት ኮሚኒቲና በጠቅላላ በአገር ደረጃም ቢሆን አሜሪካ እና ኤርትራ ወይም በዓለም በደረጃ ደግሞ ሆ ማለት ይቻላል ያሳዘነ ፍጻሜ ነበር። በጣም አዝነናል፣ በጣም በጣም አዝነናል። ዶክተር ቢኒያም ዘራ አዎ፣ በጣም የሚያሳዝነው መጀመሪያ፣ ለሟቹው እግዚአብሔር መንግስተ ሰማያት ይቀበለው፣ ለተጎዱ ቤተሰቦቹ፣ ለመላው ኤርትራዊ ኮሚኒቲ ሎስ አንጀለስ እና ሌላም አካባቢ ያሉት ጽናቱን ይስጣቸው። ላለውኝ፣ አዎ በጣም ነው የደነገጥ ነው። ምክንያቱም በብዙ መንገድ የእሱ መሞት የተሰማቸው ከህፃናቶቹ ጀምሮ እስከተላለቀችው ስለነበር አሟሟቱ ራሱ ደግሞ አስደንጋጭ ስለነበር የተሰማን ጥልቅ ሐዘን ወዲያውኑ እንደተሰማነው ዜናው እንደመጣ እንደተነገረ ነው ሰው የተንጫጫው። ባሳለፉነው ሳምንት በኤርትራ የማህበረሰብ ማዕከል እና በኤርትራ ቤተክርስቲያን ትብብር ለዚሁ የሙዚቃ ባለሙያ የመታሰቢያ ስነ ስርዓት ለማዘጋጀት እቅድ አውጥታችሁ ነበር። ሆኖም ግን ስነ ስርዓቱን መፈረዛችሁን ይፋ አድርጋችኋል። ምክንያቱ ምን ነበረ? ለወደፊቱ ውስጥ ምን አስባችኋል? አምባሳደር ብርሃነ፣ ከቤተሰቡ ጋር መነጋገር ስለነበረብን የሚመቻቸው ጊዜና ሰዓት ውን እንትን ማለት ስለነበረብን እሱ ነበረ እንትን ያደረገን። አሁን ግን በይፋ ተነጋግረን አንድ ቀን ወስነናል እሑድ ከቀኑ አስራ ሁለት ሰዓት ጀምሮ ይደረጋል ማለት ነው። ዶክተር ቢኒያም ዘርአይ፣ አዎ ምናልባት ችግሮቹ የተወሳሰቡ ሊሆኑ ይችላሉ። ቅድም አንበ እንዳለው ዋናው ግን የቤተሰቦቹ ምክንያትም በኤርትራው ባህል እሱ መጥቶ የሀዙኑ ተካፋይ እንዲሆንና ሕዝባችን መጥቶ ደግሞ ጥናት ውስጥ እንዲሎ ስለፈለግ ብቻ ነው እንጂ መደረግ የነበረበትን ረስተ ነው ሳይሆን የእሱ ምክንያቱም ነፍሲ በጣም ዝነኛ ስለሆነ ገና ያልተጨረሰ የሀዘንም ይሆን የቀብር ስነ ስርዓቱም ስላለ እና ዳዊት አባቱ ማለት ነው እሱ በሚመቸው ጊዜ በምናገኝበት እናደርገዋለን ብለን ስላሰብ ነው። ኤርሚያስ አስገዶም ወይም ኒፕሲ ሀስል ለኢትዮጵያውያንም ሆነ ለኤርትራውያን ኮሚኒቲ ትልቅ አሴት ነበረ፣ ኮሚኒቲውን የሚረዳ ምንም እንኳን እዚህ በደቡብ ሎስ አንጀለስ ተወልዶ ቢያድግም ባህሉን ታሪኩን ይበልጥ የሚወድ ደግ ርህሩ ሰው እንደነበረ ነው ብዙዎቹ የሚመሰክሩለት። በተለይም ተወልዶ ባደገበት ክሬንሾና ስላውሰን አካባቢ የሚኖሩ አፍሪካ አሜሪካውያንን የሚረዳ ታላቅ የሙዚቃ ባለሙያ ነበረ። ህይወቱ ያለፈበት ስፍራ የመታሰቢያ ስነ ስርአቱን ለመቃኘት በነበርኩበት ጊዜ አፍሪካ አሜሪካውያን ታላቅ ወንድማችንን አጣን በማለት በታላቅ የሀዘን ስሜት ውስጥ ተውጠው እንደነበረ ለማየት ችያለው። ኒብሲ ሀስል በሎስ አንጀለስ ኮሚኒቲ አሊያም ለኤርትራውያን ማህበረሰብ ምን አይነት ሰው ነበረ? ዶክተር ቢኒያም ዘራይ። አዎ፣ ለኤርትራ ማህበረሰብ በተለይ ደግሞ ለወጣቶቹ ቀላል አብነት አይደለም። የእሱ ሙዚቃ የሚከታትሉ የሚወዱ አሉ። ከዛ በላይ ግን እሱ ከነበረበት ከሚኖርበት፣ ከተወለደበት ቦታ ለዛ ለማህበረሰቡ በስራ ፈጣሪነት ሆነ ያለውን ሀብት ለማካፈል ያደረገው ጥረት በኤርትራውያን ወጣቶች የሚሆኑ የኤርትራ ማህበረሰብ ይህ ነው የማይባል ወዳጅነት ያተረፈው። ምክንያቱም ነፍሲ ወይም ኤርሚያስ ዳዊት ቦታውን ጥሎ መሄድ ይችል ነበር። በተለይ ደግሞ በዚህ ዓለም በሚኖርበት ዓለም ብዙን ጊዜ ራስ ወዳድነት በነገሰበት፣ ራስ ወዳድነት በሚታይበት እሱ ጥሎት መሄድ ይችል ነበር። ግን እሱ አላረግም ያደረገው በጎ አድራጊ የበጎ አድራጊ ስነምግባር ያለበት ህዝቡን መርዳት አለብኝ። ህዝቡን ያላገኘውን ጸጋ ያላገኘውን ሀብት ያላገኘውን እድል እሱ ያገኘውን ተመልሶ ለህብረተሰቡ ለማካፈል ማሰቡ ከዚህ የበለጠ ደስ የሚል ነገር የለም እና ከሙዚቃው በላይ ኦፍኮርስ ሙዚቀኛ ነው። የራድ ሚዚክ በዛ ላይ ይወደዳል። ቀላል አደለም እዚህ ሀገር ግራሚ ኖሚኔድ በሆን ቀላል ስራ አደለም። እሱ ራሱ ረሱን የቻለ አንድ አውድ ነው። ግን ከሱ በኩል የምታይ ደግሞ በጎ አድራጊነቱ ነው። በጎ አድራጊነት ስራ ፈጣሪነቱ ስራ ለመፍጠር ለህዝቡ እዛ ለሚኖረው ህዝብ ያደረገው የሆነ ጥረት በቀላሉ የሚናቀ አይደለም እና በዚህ ምክንያት በጣም ነው ኤርትራ ኤርትራ ኢትዮጵያን እዚህ አካባቢ ያሉ ተምን የተቆጡት። በአማሞቱ አምባሳደር ብርሃን እዚህ ላይ የሚያክሉት አለ። የእሱ መሞት ትልቅ እንትን ነው የሚከብተው ቢግ ቫኪም ነው የምለው ምክንያቱም ለህጻናትም ይሁኑ ለወጣቶችም ለአረጎችም፣ ሁሉም ጥሩ የሚያስብ እና እንደ አንድ በጣም አስገራሚ የሆነ ሲምበል ነበረ። ሲምበል ኦፍ ሆፕ ተስፋ የተጻዋርነት ምልክት ሁሉም ነገር እንትን የማያዋህድ ሰው ነበር እና የእሱ ያለመኖር በቀላሉ የሚገመት እንትን የለውም ነው የሚለው። ይኔም እና የእኛ ሀላፊነት አሁን ምንድን ነው? የእሱን ዕላማ መቀጠል ነው። ሂዝ ሌገሲ እሱ ለእኛ የተወው ስለሆነ በቃ እሱ እንደሚለው እርስ በራሳችን መዋደድ፣ ቶለረንስ ማድረግ፣ መጸዋወር እነዚህ ሁሉ ማድረግ አለብን ማለት ነው እኛ ብቻ ሳንሆን ደረጃ ኮሚዩኒቲ በሀገርም ቢሆን በዓለም ደረጃም ቢሆን እንደዛ ማድረግ አለብን ነው የምለው እና የእሱ ያለመኖር በጣም በጣም በጣም ይጎዳናል። የዛሬ አራት አመት አምስት አመት ይመስለኛል አንድ ታዋቂ ኤርትራዊ የራፕ ሙዚቃ አቀንቃኝ በተመሳሳይ ሁኔታ የተገደለበት አጋጣሚ ነበረ እና እንደዚህ አይነት ክስተቶች እንዳይደጋገሙ በተለይም ጥንቃቄ እንዲያደርጉ በኤርትራ ኮሚኒቲ ማህበረሰብ በኩል ውስጥ እንደው መደረግ አለባቸው የሚባሉ ትምህርታዊ ቅስቀሳዎች ምንም ሆን አለባቸው? እስኪ ዶክተር ቢኒያም እንደምናስታውሰው በሁለት ሺህ አስራ ሁለት ምን የመሰለ እሱም የራፕ ሚዚ በጣም ታለንት የሆነ በጣም ተወዳጅና ታዋቂ የነበረ ቢ ሲሞት ሃያ ምናምን የዛሬ ስድስት ዓመት ነው የሞተው። አጥተናል። አክቹዋሊ እሱም የእርሚያስ ኦልሞስት እኩያው ነው በእድሜ ስናነጻጽሮ አሁን ሳዱር ከኛ ጋር ቢኖር ኖሮ የእርሚያስ እኩያ ነው፣ እና እሱም በችሎታው በጣም ተደናቂነት ያተረፈ ስራ የሚሰራ የነበረ እንደ እርሚያስ ተወዳጅ የነበረ በተለይ በተለይ በራድ ሚውዚክ ተክሎቱ በጣም አሪፍ የነበረ ልጅ ነው። እሱን አጥተነዋል እና ጥያቄህን ለመመለስ ቀላል አይደለም ይሄ ነገር። አንዱ ማድረግ ያለብን ያው ዋናው ችግር መንስኤው ምንድን ነው፣ እዛ አካባቢ እንዲህ አይነት ነገር የሚሰራው ለምን ምንድን ነው የሚለውን መጀመሪያ ማየት መቻል አለብን። ይሄ ምናልባት እኛ ከምንነጋገረው ርዕስ ከባድ የሆነና በጣም ወጣ ያለ ስለሆነ በቀላሉ የሚመለስ አይደለም። እኛ በአቅማችን ማድረግ የምንችለው ግን ማህበረሰባችን፣ እዛ የሚኖር ህብረተሰባችን ማስተማር፣ ማነቃቀር ስለ ሁኔታውን ማነቃቀር የሆነ ኦፕን ዲስካሽን ፈጥረህ ስለ ሁኔታውም ተጨባጭ የሆነ ለውጥ ለማምጣት የሚቻልበት ሁኔታ ማመቻቸት ነው። ሌላም ሌላም ሊሰራ የሚችል አለ፣ ግን በአቅማችን የሚሰራ ሳይሆን ብዙ ስቴክሆልደሮች የሚያስፈልግ ይሆናል። ብንም አምነው። በኤርትራ የማህበረሰብ አገልግሎት የስራ ኃላፊዎች ስለሰጣችሁኝ ቃለ መጠይቅ እጅግ አድርጌ አመሰግናለሁ። ለመላው የሙዚቃ አፍቃሪዎቹ ቤተሰቦቹ፣ እንዲሁም ወዳጆቹ መጽናናትን እመኛለሁ። አመሰግናለሁ። አመሰግናለሁ። ዳንኤልንና ተወያይ እንግዶቹን ሎስ አንጀለስ ላይ ያሉትን አመሰግናለሁኝ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ክቡራትና ክቡራን ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራችሁ። የሙዚቃ ቃና ነው ዝግጅቱን አቀናብሮ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ይጠብቃችኋል ለእርሱ ላስረክባችሁ። For life removed all the innocence. My father would lift me high and dance with my mother and me, and then spin me around till I fell asleep. Then up the stairs he would carry me, and I knew for sure. I was loved. If I could get another chance, another walk, another dance with him, I'd play a song that would never ever end. How I'd love, love, love to dance with my father again. To comfort me, yeah, yeah. Then finally make me do just what my mama said later that night. ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ እንደምንሰነበታችሁ፣ እንደምናመሻችሁ። ለሳምንታ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። ዳንስ ዊዝ ማይ ፋዘር በተሰኘው በሉተር ቫንድሮስ ቆየት ባለ ዜማ ነው የምሽት ፕሮግራማችንን የጀመርነው። በዛሬው የሙዚቃ ቃና ፕሮግራም ለስለስ ያሉ ዜማዎችን ይዤላችሁ ቀርብ ያለሁኝ፣ መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እያልኩኝ በመቀጠል የምናደምጠው እንደዚሁ ለስለስ ያለ ዜማ ይሆናል። The lady in red, yet, saying you know, Tim's eye, Chris DeBerg. Never seen you looking so lovely as you did. I've never seen you shine so bright. Mm -hmm -hmm. I've never seen so many men ask you if you wanted to dance. Looking for a little romance, give out half a chance. I have never seen that dress you're wearing, all the highlights in your hair that catch your eye been blind, lady. ሌዲ ኢን ሬድ የተሰኘውን የክሪስ ድ በርግን ዜማ ነበር ያድመጥ ነው ላቭ ሚ ላይክ ዩ የተሰኘ ነው ቀጥለን የምናደምጠው። የሀገረሰብ ዜማ የኬልሲ ቦሎርኒ ዜማ ነው። Right now he sleeps while I write, but it's better than crying. I'm worn out from trying, from loving a man who always makes it clear I'm not welcome here. Just when he's hungry or frisky or needs something clean, you know what? አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቀናን ፕሮግራም ነው። እኔም ስቱዲዮ 14 ደሳለኝ መኮንን ነኝ። አድማጮች ቀደም ብለን ያደመጥነው የጋርዝ ብሮክን ፔፕል ላቪንግ ፔፕል የተሰኘውን ዜማ ሲሆን ከዛ ቀደም ብላ ደግሞ ላቭ ሚ ላይክ ዩ ሜነት እያለች የተጫወተችልን ኬልሲ ቦሎሪኒ ነበረች። አሁንም በሀገረሰብ ዜማ ላይ ነው የምንቆየው። አይ ብሊቭን ዩ የተሰኘውን የዳን ዊልያምን ዜማ እናደምጣለን በመቀጠል ነው That right is right and left is wrong. That north and south can't get along. That east is east and west is west. And being first is always best. But I believe in love. I believe in babies. I believe in mom and dad. Congregate. I like to think of God as love. He's down below, He's up above. He's watching people everywhere. He knows who does and doesn't care. And I'm an ordinary man. Sometimes I wonder who I am, but I believe in love. I believe in love. I believe in magic and I believe in you. I know with all my certainty what's going on with you and me is a good thing. Tea is as common as it used to be in working days and sleeping nights that black is black and white is white, that superman and Robin Hood are still alive in Hollywood, that gasoline's in short supply, the rising cost of getting by, but I believe in I believe in old folks. I believe in children. I believe in you. I believe in love. I believe. I believe in mom አይ ብሊቭ ን ዩ የተሰኘውን የዳን ዊሊያምን ዜማ ነበር ያድመጥ ነው የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁኝ ስለ ቆያችሁ እያመሰገንኩኝ፣ ዲድንችኖ ሀው ማች አይ ላቢ በተሰኘው በኬሊ ፒክለር የሀገረሰብ ዜማ ነው የመሰናበታችሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን። ሰንበት ደሳለኝ መኮንን ነኝ። በእኔ በኩል ቻው። You know the way you made love to me Like I was all you'd ever need Did you change your mind? Well, I didn't change my mind Now here I am trying to make sense of it all We were best friends, now we don't even talk You broke my heart You ripped my world apart የነበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሶሎሞን አባተ ነኝ። ሰላም፣ በደህና እደሩ።